በኦሮሚያ ክልል የቀን ገቢ ግምት መጨመሩ ጋር በተያያዘ የተነሳው የስራ ማቆም አድማና ተቃውሞ ለሁለተኛ ቀን መቀጠሉን ነዋሪዎች ይናገራሉ። የኦሮሚያ ክልላዊ መንግስት የኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ አቶ አዲሱ አረጋም አምቦ፣ ወሊሶ፣ ጊንጪና ደንቢዶሎ አካባቢ አድማ መኖሩን አረጋግጠዋል። ሌሎች አካባቢዎች ግን በሰላማዊ መንገድ ሂደቱ እየተከናወነ ነው ብለዋል። ጽዮን ግርማ ዝርዝሩን ይዛለች። በንግድ ተቋማት ላይ የተደረገው አዲሱ የቀን ገቢ ግምት ተመን ያስነሳው ተቃውሞ ዛሬ ለሁለተኛ ቀን በኦሮሚያ ክልል በሚገኙ ከተሞች በስራ ማቆም አድማ እየተገለጸ እንደሚገኝ ነዋሪዎች ይናገራሉ። በትናንትናው ዕለት በአምቦና በወሊሶ ከተማ ያነጋገር ናቸው ነዋሪዎች አድማው በዛሬው ዕለት መቀጠሉንም kelsaw l በወሊሶ ከተማ ነዋሪ የሆኑትና በአምቦ ዩኒቨርሲቲ የወሊሶ ካምፓስ መምህር የሆኑት አቶ ስዩም ተሾመ ከተማውን ተዘዋውረው ማየታቸውን ገልጸው ከትላንትናው በተለየ በዋናው መንገድ የሚተላለፉ መኪኖች ላይ ጥቃት እየተፈጸመ አለመሆኑን፣ ቁጥራቸው ከወትሮ ያነሰ ቢሆንም የሕዝብና የጭነት ተሽከርካሪዎች ከአዲስ አበባ ወደ ጅማ በሚወስደው መንገድ በሰላም እያለፉ እንደሆነ፣ የኦሮሚያ አድማ በታኝ ፖሊሶች አሁንም ከተማውን በመቆጣጠር ላይ እንደሚገኙ ገልጸው መሀል ከተማ የሚገኙ ትራፊክ ፖሊሶች ች የከተማው መናኸሪያ ለአገልግሎት ክፍት መሆኑን ለመንገደኞች በማሳወቅ ላይ ይገኛሉ ብለዋል። ይህም ሆኖ ግን የግል ንግድ ቤቶች አሁንም ዝግ መሆናቸውን ገልጸውልናል። የንግድ ቤቶች ዛሬም በተዘጉ ናቸው። የህዝብ ትራንስፖርትም አገልግሎት እየሰጥ አደለም። ከትላንትናው የተለየ ነገር ያለው ምናልባት ከአዲስ አበባ ወደ ጅማ በሚሄዱ መኪናዎች ትላንት የተወሰነ ጥቃት ነበረ፣ የተወሰኑ መስተሰል ስበሩ መኪኖች ነበሩ። ዛሬ ግን ያ ነገር የለም። ስለዚህ መኪኖች በሰላም በዚህ መስመር እያለፉ ይገኛሉ። ያንዳለ ሆኖ ከንግዱ ማህበረሰብ ጋር በተያያዘ ምንም አይነት የንግድ እንቅስቃሴ ወሊሶ ውስጥ ትናንትና ትናንትናና ዛሬ አልነበረም። እንዲሁም በዋናነት የከተማዊ የውስጥ ለውስጥ ትራንስፖርት አገልግሎት የሚሰጡት የባጃጆች ጭምር ምንም አይነት እንቅስቃሴ አላደረጉም ትናንትም ዛሬም። በዛ ሁኔ ቀጥሎ ማለት ይቻላል አቶ ስዩም ና ሌሎች የወሊሶ ከተማ ነዋሪዎች እንደገለጹት ከተማው ጭር ብሎ መዋሉን የከተማው አስተዳደር ነጋዴዎች በከተማ ሁለገባ አዳራሽ ነገ ከጠዋቱ ለሳት ጀምሮ እንዲሰባሰቡ በድምጽ ማጉያ ቅስቀሳ ሲደረግ እንደነበር ነግረውናል በአምቦ ከተማም በተመሳሳይ በትናንትናው እለት እንደነበረው ሁሉ ዛሬም የንግድ ቤቶችና የትራንስፖርት አገልግሎት የሚሰጡ ተሽከርካሪዎች ስራ ማቆማቸውን ይናገራሉ። ስማቸው መግለጽ ያልፈለጉ የአምቦ ከተማ ነዋሪም ይህንን ያረጋግጣሉ። ምንም ለውጥ የለም። ያው እንደ ትናንት ነው። ምንም ለውጥ የለም። የእነሱ መኪና ብቻ ነው ያለ። ሱቅም አልተከፈተም። ምንም የለም። ያው እንደ ትናንት ነው። ትራንስፖርት የለም። ወታደሮች ብቻ ነው ከተማ ሰፍሮ ያለው። የኦሮሚያ ክልላዊ መንግስት የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አዲሱ አረጋ ለአሜሪካ ድምጽ እንደተናገሩት የቀን ገቢ ግምት ላይ ተመስርቶ የሚከናወን ቁርጥ ግብር በክልሉ ከተካሄደ ዘጠኝ ዓመት ማስቆጠሩን ጠቅሰው ነጋዴው እስካሁን እየከፈለ ያለው በዚህ ስሌት መሰረት የተሰራ ግብር ነው ብለዋል። በመሆኑም አሁን የነጋዴው ወኪል ሁሉ የተካተተበት የቀን ገቢ ግምት ተማኝ ተቋቁሞ ግምቱ እንደተሰራ ተናግረዋል። ከዚህ አንጻር ገቢ የማሰባሰብ አቅማችን ክልላችን ውስጥ ያለው የገቢ እምቅ አቅምና አክቹዋል እየሰበሰብን ያለነው የገቢ መጠን ደረጃው ምንድን ነው ያለው የሚለውን ነው ያጠና ነው ማለት ነው። ጥናቱ እንደሚያመለክተው በክልላችን አሁን ገቢ የማሰባሰብ አቅማችን አጠቃላይ ከተለያዩ የግብርና የታክስ ምንጮች እንደ ኦሮሚያ ክልል ወደ አስር ነጥብ አምስት ቢሊዮን ብር ነው። ግብር የማሰባሰብ አቅማችን እስካሁን የደረስንበት የአፈጻጸም ደረጃ የክልሉ የበጀት ፍላጎትን በምናይበት ጊዜ ደግሞ በአሁኑ ጊዜ ወደ ሀምሳ ስድስት ቢሊዮን ብር ደርሷል እና የምንሰበስበው ግብርና የክልሉ ህዝብ የሚፈልገው የተለያዩ አገልግሎቶችን ለማቅረብ በሚያስፈልገው በጀት መካከል ከፍተኛ ጋፕ እንዳለ ነው የገመገብ ነው። ከዛ በመነሳት የግብር አከፋፈል ሂደታችን ግብር የመሰብሰብ አቅማችን አጠቃላይ ያለው ግንዛቤ እና ክፍተቱ ምን ይመስላል የሚል አሰስመንት ተሰራ ማለት ነው። መስተካከል ያለበት መታረም ያለበት ነገር ምንድን ነው የሚለውን በምናይበት ጊዜ የንግድ ስርዓታችን ራሱ ችግር ያለበት መሆኑን ነው የተገነዘብነው። ይህም ደግሞ ዋና መገለጫው ህገወጥ የሆኑ የንግድ እንቅስቃሴዎች በክልሉ በስፋት እንዳሉ ተገንዝበን ከዛ በመነሳት የእለት ገቢ ትመናውን መሰረት በማድረግ በተደረገ እንቅስቃሴ ወደ አርባ ስድስት ሺህ የሚጠጉ ነጋዴዎች የንግድ ፍቃድ ሳይኖራቸው የግብር ስርዓቱ ውስጥ ሳይገቡ ግብር የሚከፍለውን በህጋዊና ስርዓት ባለው መንገድ የሚንቀሳቀሰው ነጋዴ ላይ ተጽዕኖ ሲፈጥሮ የነበሩ ነጋዴዎችን አግኝተን እነዚህ ወደ ህግ ስርዓት እንዲመለሱ የግብር መለያ ቁጥር እንዲኖራቸውና ግብር እንዲከፍሉ ወደ ግብር ስርዓቱ እንዲገቡ የተደረገበት አግባብ ነው። ያለው መሻሻሪያ ያልታየው በገቢ ሁኔታችን ላይ አንዱ መሰረታዊ ጉዳይ የዕለት ገቢ ግምቱን አሁን ከደረስንበት የንግድ እንቅስቃሴ አንጻር ቃኝተና ለማስተካከላችን ነው የሚለውን ያየ ነው። በዚህ ሂደትም ስራው የሚሰራው በሰዎች ስለሆነ ቅሬታዎች ሊፈጠሩ እንደሚችሉ አቶ አዲሱ ይናገራሉ። አንደኛ ከአገማመቱ ከመጠኑ ማኳያ ቅሬታዎች ሊኖሩ ይችላሉ። ሁለተኛ ደግሞ ከፍታዊነቱ አንጻር የሚነሱ እዛም እዚህም የሚነሱ ክፍተቶች ሊኖሩ እንደሚችሉ ተገንዝበናል። እየሆነ ያለው ይሄ ነው። ከዚህ በመነሳት እንግዲህ አሁንም ግንዛቤው በሰፊው የማስጨበጥ ግንዛቤውን የማሳደግ ንግድ መነገድ መብት እንደሆነ ነጋዴውን ሕብረተሰብ የማስገንዘብ ነገር ግን ደግሞ ንግድ ነግዶ ከሚያገኘው ትርፍ ለመንግስት ግብር መክፈል ደግሞ ግዴታ እንደሆነና በየትኛውም ያለን ክፍል የሚሰራ አሰራር እንደሆነ ሕብረተሰባችን እንዲገነዘብ እየሰራ ነው ያለ ነው። ከዚህ ጋር ተያይዞ ደግሞ ቅሬታዎች ሲኖሩ የሚስተናገዱበት አሰራር በአግባቡ ተዘርግቷል። ማለት ቅሬታ ያላቸው አካላት በዚህ ሂደት ቅሬታቸውን እያቀረቡ እንደሆነ ገልጸው፣ ቅሬታ የሌላቸው ደግሞ በተተመነው መሰረት ግብር ከፍለው የዜግነት ግዴታቸውን እየተወጡ እንደሚገኙ ይህንንም ለማድረግ እንቅስቃሴ መጀመሩን ይናገራሉ። በዚህም መሰረት በኦሮሚያ ክልል ካሉት ሀያ ዞኖችና ለክልሉ ቀጥታ ተጠሪ የሆኑ አስራ ስምንት ከተሞች ውስጥ በደቡብ ምዕራብ ሸዋ ከአምቦና ከወሊሶ አካባቢዎች በስተቀር ሌላው የህብረተሰብ ክፍል ግብሩን ለመክፈል ቅሬታ ካለው በተዘረጋው የቅሬታ ሂደት ቅሬታውን እያቀረበ እንደሚገኝ ተናግረዋል። አድሞ ያለው በተወሰኑ አካባቢዎች ብቻ ነው ብለዋል። ያለው አምቦ እና ወሊሶ አካባቢ ግን አምቦ ወሊሶ፣ ግንጪ እና አምቦ ዙሪያ ያሉ አነስተኛ የወረዳ ከተማዎችን ጨምሮ ዛሬ ረስፋድ ላይም ወደ ደንቢዶሎ አካባቢ ጨምሮ የዕለት ገቢ ግብር ግምቱ እየተጋነነ ነው፣ ፍትሀ አይደለም። ስለዚህ ቅሬታችንን የምንገልጽበት መንገድ መንግስቱ በፈጠረው አሰራር ብቻ መሆን የለበትም። የንግድ ተቋሞቻችንን ዘግተን የትራንስፖርት አገልግሎትን አቋርጠን ያለንን ቅሬታ ያለንን ተቃውሞ እንገልጻለን በሚል ይሄን አቋም ወስደው የአምቦ፣ የወሊሶ፣ የጊንጪ እንዲሁም ደግሞ የደንቢዶሎ ከተማ አካባቢ ነጋዴዎች እንደዚህ አይነት የቅሬታ አቀራረብ መንገድ ተከትሏል። እንግዲህ ይሄ መብታቸው ነው። ሰላማዊ እስከሆነ ድረስ ያላቸውን ቅሬታ ያላቸውን መከፋት በዚህ አግባብ ቢገልጹ ብዙም ክፋት የለውም ወደ ብጥብጥ ወደ እውከት እስካላመራ ድረስ ነገር ግን መንግስት የሚያምነው በመነጋገር በመደማመጥ፣ መንግስት ጋር ክፍተቶች ካሉ ያን እነዚያን ክፍተቶች ለቅመው ተገንዝቦ መፍትሄ መስጠት፣ እንደገና ደግሞ የንግዱ ማህበረሰብ ጋር ከግብር አከፋፈል ጋር ተያይዞ ያሉ ክፍተቶች ያሉ የግንዛቤ ጉለቶችና ግብርን እንደ ዕዳ ግብርን እንደሸክም የማየት ነገር ዝንባሌዎች ካሉም ደግሞ በመተማመንና በመነጋገር መርታት ይቻላል የሚል አቋም ነው ያለው። የቀን ገቢ ግምቱ እንደበዛባቸው የሚናገሩ ነጋዴዎች በበኩላቸው በተደጋጋሚ መንግስት እንንሰማው ሳይሆን እንዲሰማን ነው የምንፈልገው ሲሉ መናገራቸው ይታወሳል። ያልሰራ ነውንና ያልነገድ ነውን እንዴት ይተመንብናል? በሚል ቅሬታ ሲያቀርቡ እንደነበርም ይታወሳል። አቶ አዲሱ የቀን ገቢ ግምት ማለት ግብር አይደለም፣ እንደ ቃሉ ግምት ነው። በተጨባጭ መረጃ ላይ የተመሰረተ ማስረጃ ከቀረበ የሚስተናገድበት መንገድ አለ ብለዋል። ነጋዴዎቹ በበኩላቸው የቀን ገቢ ግምት መሰራት ያለበት የምንነግደውንና ያተረፍነውን መሰረት አድርጎ እንጂ ባልሰራ ነው መሆን የለበትም። ግምቱ ደግሞ ሊመጣብን የሚችለው ከፍተኛ ግብር ማሳያ ነው በሚል መከራከሪያ ሲያቀርቡ መሰማታቸው ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።